ሕንድ ውቅያኖስን ተንተርሳ የምትገኘው ታንዛኒያ በምርጫ ውዝግብም ሆነ በፖለቲካ ምስቅልቅል ብዙም ስሟ የሚጠቀስ ሀገር አልነበረችም። ዋና ከተማዋን ዳሬ ሰላምን ባንዳሪ ያ ሰላማ ማለትም የሰላም ወደብ እንደሚሏት በኖረው ባህላዊ የመደማመጥ አካሄዷ ሰላሟን ጠብቃ ሀገሪቱ የተረጋጋች ሆና ቆይታለች። የዘንድሮ ምርጫ ከመካሄዱ አስቀድሞ ፉክክሩ እየተካረረ በመምጣቱ ምናልባትም የጎረቤቶቿ ትርምስ ተጋብቶባት የእሁድለቱ ምርጫ በሰላም ላይ ሊጠናቀቅ ይችላል የሚል ስጋት ነበር። ተሰናባቹ ፕሬዚዳንት ጃካያ ኪኩዌቴ እንደ መሰሎቻቸው አፍሪካውያን መሪዎች ከስልጣን ወንበራቸው ሙጥኝ ሳይሉ የሀገሪቱ ሕገ መንግስት የሚፈቅድላቸው የጊዜ ገደብ ሁለተኛውን የስልጣን ዘመናቸውን አጠናቀው ከቤተ መንግስቱ ለመውጣት ቆርጠዋል። እሳቸው በሰላም የሚለቁትን የስልጣን መንበር ለመረከብ የሚታየው ፍትጊያ 52 ሚሊየን ህዝብ የሚኖርባትን የተረጋጋች ሀገር ከግጭት እንዳይከታት የጸጥታ ኃይሎች ተጠናክረው ሰላሟን እንዲያስጠብቁ አሁን ትእዛዝ አስተላልፈዋል። ምንም እንኳን ታንዛኒያ የተረጋጋች ሀገር ብትሆንም ገዢ ፓርቲ ሲሲኤም ማለትም ቻማ ቻ ማፒንዱዚ ለግማሽ ምዕት ዓመት ስልጣን ይዞ በመቆየቱ መድበለ ፓርቲ እንደናፈቃት ኖራለች። በእሁዱ ምርጫ ድምፁን ለመስጠት 22 ሚሊዮን ህዝብ ነው የተመዘገበው። የሀገሪቱ ብሔራዊ ምርጫ ኮሚሽን የፕሬዝዳንታዊውን የምርጫ ውጤት ከመግለጹ አስቀድሞ በአንዳንድ ወረዳዎች የመጀመሪያ ደረጃ የምርጫ ውጤቶች ይፋ መደረግ መጀመራቸው በሰላሟ የምትታወቀውን ታንዛኒያን ወደ ውዝግብና ቀውስ እንዳይከታት አስግቷል። በምርጫው ወቅት ገዢው ሲሲኤምም ሆነ ቻዴማ ፓርቲዎች የተሰጡ ድምጾችን ለየፓርቲው ማዕከል የሚያስተላልፉ በጎ ፈቃደኞችን አሰማርተው ነበር። ተቃዋሚው ቻዴማ ፓርቲ ምርጫው ከተካሄደ በኋላ በፈቃደኝነት ድምፅ ለመቁጠር የተሰማሩ አርባ ሰዎችን ፖሊስ እንዳሰረበት አመልክቷል። ፖሊስ በጉዳዩ ላይ ዝርዝር መግለጫ ባይሰጥም የፖሊስ ኮሚሽነር ፖል ቻጎንጂ የድምጽ ቆጠራ ስርዓትን በመጣስ በቻዴማ የቆጠራ ማዕከል የእስራት እርምጃ መወሰዱን አረጋግጠዋል። ገዢው ፓርቲ ሲሲኤም በበኩሉ ከየምርጫ ጣቢያው የተገኙ የመነሻ ውጤቶች ከምክር ቤቱ 264 መቀመጫዎች 176ቱን እንዳገኘ አመላክተውኛል። ለእጩ ፕሬዝደንትነት የቀረቡት ተወዳዳሪም ማሸነፋቸው የታወቀ ነው ይላል። ከሶስት ወራት በፊት ከሲሲኤም ተገንጥለው የወጡት የቀድሞው ጠቅላይ ሚኒስትር ኤድዋርድ ሎዋሳ የገዢው ፓርቲ ወገኖች ከሚገኙበት አካባቢ የወጣ ቁንጽል ውጤት ሳይሆን ሚዛናዊ በሆነ መልኩ አጠቃላይ የምርጫ ውጤቱን የምርጫ ኮሚሽን በቶሎ እንዲያሳውቅ ጠይቀዋል። የምርጫ ኮሚሽኑ በሂደቱ ሁሉንም የፖለቲካ ፓርቲዎች ሚዛናዊ በሆነ መልኩ ተመልክቶ የመጨረሻውን ውጤት ይፋ ማድረግ ይኖርበታል። ተመሳሳይ ምርጫ ባካሄደችው በራስ ገዙ አስተዳደር ዛንዚባርም የዋናው ተቃዋሚ ፓርቲ ፕሬዚዳንታዊው እጩ በምርጫው ማሸነፋቸውን ራሳቸው ይፋ አድርገዋል። ማሊም ሳይፍ ሀማድ የተባበረው የሲቪክ ግንባር ፓርቲ እጩ የታንዛኒያ ገዢ ፓርቲ እጩ የሆኑትን አሊ መሐመድ ሻይን በ52 በመቶ ድምጽ ማሸነፋቸውን ፓርቲው ይፋ አድርጓል። ሀማድ በበኩላቸው የምርጫ ኮሚሽኑ የህዝቡን ውሳኔ ያክብር እያሉ ነው። እንደ ገለጽኩት ኮሚሽኑ ይፋዊ ውጤቱን እንዲገልጽ እንፈልጋለን። ሆኖም ዶክተር ሻይን ሀገሪቱ ቀውስ ውስጥ እንዳትገባ ጨዋ ሰው እንዲሆኑ ማጸናለሁ። የህዝብ ድምጽ መከበር ይኖርበታል። ዋናው ነገር የፖለቲካ ውጥረት በሀገሪቱ እንዳይኖር ማድረግ ነው። ስለዚህም ኮሚሽኑ ከህዝቡ ውሳኔ ተቃራኒ የሆነ ምንም ነገር ማድረግ አይኖርበትም። ፓርቲው ባወጣው መግለጫም ደጋፊዎቹ ማሸነፉን እንደሚያውቁ በዚህም ደስታቸውን ለመግለጽ መዘጋጀታቸውን አመልክቷል። ፖሊስ የተባለውን የምርጫ ድል ለማክበር የተሰባሰቡ የሐማድ ደጋፊዎችን በአስለቃሽ ጭስ መበተኑ ተዘግቧል። የፖለቲካ ተንታኞች እንደሚሉት ታንዛኒያ ከነደሴት ራስ ገዝ ግዛቷ ዛንዚባር አሁን መስቀለኛ መንገድ ላይ ደርሰዋል።